የጤና ይስጥልኝ አድማጮች፣ መንግስት ሸኔ በሚል የፈረጀው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን በሰሜን ሸዋ ውስጥ ጥቃት ሰንዝሮ በርካቶችን ገደለ፣ አፈናቀለ፣ ቤት ንብረት አቃጠለ መባሉ አብይ መነጋገሪያ ሆኗል። ታጣቂ ቡድኑ ጥቃቱን የፈጸሙት የአማራ ታጣቂዎች ናቸው ሲል አስተባብሏል። የተወሰኑ የቀድሞ ጳጳሳት አዲስ ሲኖዶስ አቋቋምን ሲሉ ሹመት መስጠታቸው በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ህዝበ ክርስቲያኑ ዘንድም ሆነ በሌሎች ኢትዮጵያውያን ላይ ቁጣ አጭሯል። ይህም የዛሬው ትኩረታችን ነው። በሙስና ወንጀል ተጠርጥረው ስድስት ዓመት የተፈረደባቸው አቶ በረከት ስምዖን በአመክሮ ከአራት ዓመት በኋላ የመፈታታቸው ዜናም ትኩረትን ስቧል። በእነዚህ ጉዳዮች ላይ በማህበራዊ መገናኛ ዘዴዎች የተሰጡ አስተያየቶችን አሰባስበናል። አብራችሁን ቆዩም። የሰሜን ሸዋ ጥቃት የሰሜኑ ጦርነትና ግጭት የደቆሰው ማህበረሰብ ለጊዜውም ቢሆን እፎይ ባለበት ቅጽበት ኢትዮጵያ ውስጥ በተለያዩ አቅጣጫዎች ደም አፋሳሽ ጥቃቶች፣ ግጭቶችና ውጥረቶች ነግሷል። በአማራ ክልል ኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞን አዋሳኝ ወረዳዎች ሰሞኑን በነበሩ ጥቃቶችና ግጭቶች የበርካቶች ሕይወት ሲቀጠፍ በመቶ ሺዎች ከቀያቸው ተፈናቅሏል። እየተደጋገመ በሚከሰተው ጥቃትና ግጭት በርካታ የመኖሪያና የንግድ ቤቶች ተቃጥለው አመድ ሆኗል። በሚሊዮን የሚቆጠር ንብረትም ወድሟል። በአካባቢው ሄድ መለስ የሚለው ችግር ከስር መሰረቱ ባይፈታም በማህበረሰቡ ጥረት ጋብ ብሎ ጥቂት ወራት እፎይታ ተፈጥሮም ነበር። ካለፈው ቅዳሜ ጀምሮ ደግሞ ችግሩ አገርሽቶ በርካቶች ተገድሏል። የስልክ መስመር በሚሰራባቸው አካባቢዎች የሚኖሩ የአይን ምስክሮች እንዳሉት የአማራ ልዩ ኃይልና መንግስት በአሸባሪነት የፈረጀው የኦሮሞ ነፃ አውጪ ጦር ግጭቱን የጀመሩት ባለፈው ቅዳሜ ነው። ወቅታዊ መገናኛ ዘዴዎች በርካታ አስተያየት ሰጪዎች መንግስት ችግሩን የማስቆም ፍላጎት የለውም የሚል አስተያየት ሰጥቷል። መንግስት ካለ ህግ ያስከብር። የእናት ተስፋ አስተያየት ነው። መንግስት አለ እንዴ? ይህ ጥያቄ ከታደሰ ታምሩ የተሰነዘረ ነው። ፍቃዱ አማረ የተባሉ የፌስቡክ ተጠቃሚም በተመሳሳይ መልኩ መንግስት አለ እንዴ ኢትዮጵያ ውስጥ ሲሉ ጠይቋል። መንግስት አልሰማም። የተወሰነ ሰው ሲያልቅ ጣልቃ ይገባል እስከዛ ትንሽ ይበጥበጥ ያሉት ደግሞ ሄኒማን የተባሉ የፌስቡክ ተጠቃሚ ናቸው። እኔን ያልገባኝ ነገር ይላሉ ኢዮብ የተባሉ የፌስቡክ ተጠቃሚ መንግስት ችግሩን መቅረፍ ከፈለገ አንድና ሁለት ወር ብቻ ነው የሚፈጅበት፣ ሲሉም ይቀጥላሉ። ይህን መቆጣጠር ያቃተው መንግስት መንግስት መባል ይችላልን ሲሉም ጠይቋል። ብሮከር ያሲኖ የተባሉ የፌስቡክ አስተያየት ሰጪ በሰጡት ዘለግ ያለ አስተያየት በአማራ ክልል የኦሮሞ ማህበረሰብ ልዩ ዞኖችና ተጎራባች የሰሜን ሸዋ ዞን ወረዳዎች ያጋጠመው የጸጥታ መደፍረስን የአማራ ክልል የጸጥታ ክፍል በጥንቃቄ ትክክለኛ መነሻውን ነቅሶ በማውጣት የማያዳግም እርምጃ በመውሰድ በዘለቂታው የሰላም ዋስትና የማረጋገጥ ሕጋዊ ኃላፊነቱን በጽናት መወጣት ይጠበቅበታል ብሏል። ሲኖዶስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ብርቱ አደጋ የደቀነ ክስተት ከሰሞኑ መፈጸሙ በርካቶችን አስደንግጧል አስቆጥቷልም። የዘንድሮው የኢትዮጵያ ኦርቶዶክስ ተዋሕዶ የጥምቀት በዓል ከዚህ ቀደም ችግር ተፈጥሮባቸው በነበሩ አካባቢዎች ጭምር በድምቀት መከበሩ ብዙዎቹን የማስደሰቱን ያህል የቤተ ክርስቲያንን ቀኖና መጣሱ በርካቶችን አስከፍቷል። ቅዱስ ሲኖዶሱ ሐሙስ ዕለት በምልዐተ ጉባኤው ውሳኔ ባስተላለፈበት ወቅት የመፈንቅለ ሲኖዶስ ተግባር ቅዱስ ሲኖዶስን እጅግ አሳዝኖታል ብሏል። መንግስቱ ታደሰ የተባሉ የማህበራዊ መገናኛ ዘዴ ተጠቃሚ ነውር ስራ ነው የተሰራው፣ እቃወማለሁ ብሏል። እንደ በርካታ አስተያየት ሰጪዎች ሙሴ የጃና ሞራው የተባሉ የፌስቡክ ተጠቃሚም ህገወጥ ነው፣ በቋንቋ ለመገልገል ሲኖዶስ መከፈል አያስፈልገውም ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጥር 14 ቀን 2015 ዓ ም በአባ ሳዊሮስ አማካኝነት ኢሲኖዶሳዊ በሆነ መንገድ የቀኖና ጥሰት በመፈጸም ከህግ ውጭ የተሰጠ የተባለውን ሲመት አውግዞ ከቤተ ክርስቲያን የተሰጣቸውን ከድቁና ጀምሮ ያለውን ሙሉ ስልጣናቸውን በመሻር ከቤተ ክርስቲያን እንደለያቸው ቸውም አሳውቋል ከጥር 18 ቀን ጀምሮም በአለማዊ ስማቸው እንዲጠሩ ወስኗል የሲመት ሰጪዎቹን ድርጊት እንደ ቅዱስ ሲኖዶሱ ምልአተ ጉባኤ ጸረ ቤተ ክርስቲያን ታሪክ ይቅር የማይለው ህገወጥ ተግባር እንዲሁም ህገ ወጥ በማለት የኮነኑት የእምነቱ ተከታዮች ብቻ አይደሉም። ሸምስ መሐመድ የተባሉ የበርካታ ጊዜ የዶቼ ቬለ አስተያየት ሰጪ ሃይማኖት ጥንታዊ ነው፣ ዘመናዊ ሊሆን አይችልም። ውስጣዊ ፍላጎት እውነተኛነት እንጂ ውጫዊ ውሸትን አያንጸባርቅም። ስለዚህ ባለዘመኖች ሀገርና ህዝብ አትበጥብጡ የሚል አስተያየት አስተላልፏል። ልጅ አለን የተባሉ የፌስቡክ አስተያየት ሰጪ ደግሞ ቤተ ክርስቲያንን በፍቅር እንጂ ታግሎ ያሸነፈ የለም እመነኝ ይህንን ፈተናም በድል ትወጧዋለች። ጠላቶቿም ያፍራሉ ብሏል። ከቤተ ክርስቲያኒቱ ቀኖና በማፈንገጥ በህገወጥ መንገድ በተከናወነው ሲመተ ጳጳሳት ከተሳተፉት መካከል ቀደም ሲል መጋቢ አዲስ አባ ጸጋ ዘአብ አዱኛ በመጸጸት ይቅርታ ጠይቋል። መጋቢ አዲስ አባ ጸጋ ዘአብ የይቅርታ ደብዳቤያቸውን ለቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ጴጥሮስ ዶክተር አቅርበው በመጸጸት ይቅርታ ስለጠየቁም የይቅርታ ደብዳቤያቸው ተቀባይነት ማግኘቱም ተጠቅሷል። ሌሎችም የሚመለሱና የሚ የሚጸጸቱ ከሆነ ቤተ ክርስቲያን ለይቅርታ በሯ ክፍት መሆኑም ተገልጧል። የሚያፈርሳት ይፈርሳል፣ ቤተ ክርስቲያን ዛሬም ትሻግራለች። እናመሰግናለን። በእድሜና በጸጋ ይጠብቅልን። አስተያየቱ አምበር ብርነጋሽ በተባሉ የዩቲዩብ ተጠቃሚ የተሰጠ ነው። እሸቱ አሰፋ የተባሉ አስተያየት ሰጪ ሁሉም ነገር በስርዓት ቢሆን ጥሩ ነበር፣ ነገር ግን እምነትን የገፋና የጎጥ ምርጫ መደረጉ ነው በጣም በጣም ያሳዝናል ብሏል። ችግሩን እዚህ ደረጃ ሳይደርስ ቀደም ብሎ ቢፈቱ መልካም ነበር። ችላ ማለት ላለመግባባት ዳርጎናል። የአዱኛ ገብሩ አስተያየት ነው። አዲስ መጅሊስ አዲስ ሲኖዶስ እያሉ ፖለቲከኞች አጀንዳ ሲሰጡን እኛ ደግሞ ዘገባው ኪሳችን እንዳይገባ ነቅ የሆነን ላሽ እንላለን፣ ያሉት ሰሚር ከድር የተባሉ አስተያየት ሰጪ ናቸው። ሊሊ ገብረአብ የተባሉ ሌላ የዩቲዩብ ተጠቃሚ ቅድስ ቤተ ክርስቲያን ክብሯን አሳየች ብለዋል። የቅዱስ ሲኖዶሱን የሐሙስ መግለጫ በቀጥታ ስርጭት በተከታተሉበት ወቅት በሰጡት አስተያየት የአቶ በረከት መፈታት ለአራት ዓመታት በእስር ላይ የቆዩት የቀድሞ መንግስት ከፍተኛ ባለስልጣን አቶ በረከት ስምዖን ረቡለት ከእስር መፈታታቸውም ሌላው የማኅበራዊ መገናኛ አውታር የመነጋገሪያ ርዕስ ነበር የኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ግንባር በምህጻሩ ኢህአዴግ ከፍተኛ ባለሥልጣን የነበሩት አቶ በረከት ከባህር ዳር ማረሚያ ቤት የተፈቱት የእስር ጊዜያቸውን በመክሮ ጨርሰው መሆኑም ተገልጧል። ስለመፈታታቸው ከተሰጡ አስተያየቶች ስድቦቹን ትተን የተወሰኑትን እናሰማችሁም። የእነ አቶ በረከት ስምዖን ትውልድ በኢትዮጵያ ታሪክ ውስጥ ሊኖራቸው የሚገባ የታሪክ ድርሻ ማብቂያ ሊኖረው ይገባል። የዚህም ጊዜ አሁን ነው። ዋቅሹም መይሳ የተባሉ የትዊተር ተጠቃሚ መልእክት ነው። ኢዮብ ገብሬ የተባሉ የትዊተር ተጠቃሚ የአቶ በረከት ስምዖን ከእስር መፈታትን ደግ ነገር ነው በማለት ቀድሞም መታሰር አልነበረባቸውም ብሏል። በረከትን ፈቶ አብዲሌን አለመፍታት ጥያቄ ያስነሳልና ቢታሰብበት መልካም ነው ብሏል። በረከት ስምዖን ከእስር ተፈታ እና አብዲሌ ለምንድነው የማይፈታው? ጂ ፋሲል የተባሉ የትዊተር ተጠቃሚ ጥያቄ ነው። አቶ በረከት ስምዖን በጥረት ኮርፖሬት ላይ በደረሰ የሀብት ብክነት ወንጀል ተጠርጥረው ጥር 15 ቀን 2011 ዓ ም ከአዲስ አበባ መኖሪያ ቤታቸው በቁጥጥር ስር ውለው ወደ ባህር ዳር መወሰዳቸው ይታወሳል። የአማራ ክልል ጠቅላይ ፍርድ ቤት በስድስት ዓመት እስራትና በ10 ሺህ ብር እንዲቀጡ ወስኖባቸውም ነበር። አድማጮች፣ በሶስት አበይት የሳምንቱ ጉዳዮች ላይ የተሰጡ አስተያየቶችን በማሰባሰብ የተጠናቀረው የማህበራዊ መገናኛ ዘዴዎች ቅኝት መሰናዷችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።